ጥያቄ 21 ለእንስሳት እዝነት ሲባል ሊኖር የሚገባውን ስነ ስርዓት አደብ ጥቀስ። መልስ አንደኛ እንስሳውን እመግበዋለሁ፣ አጠጣዋለሁኝም። ሁለተኛ ለእንስሳት ርህራሄ ማሳየት እና ማዘን የማይችሉትን አለማሸከም ነው። ሦስተኛ እንስሳትን በምንም አይነት መልኩ ስቃይ ወይም ጉዳት አላደርስባቸውም።